ማህደረ ዜና፣ ከሁለት ሳምንት በፊት በ160 ዶላር ይሸጥ የነበረው የፎልክስቫገን አክሲዮን ዋጋ ወደ 110 ዶላር አሽቆልቁሏል። ይህ አጠቃላይ የኩባንያው ዋጋ በ30 በመቶ እንዲቀንስ አስገድዶታል። ዋና ስራ አስፈጻሚው ማርቲን ቪንተንኮርን ተሰናብተዋል። የስመጥሮዎቹ መኪኖች ደንበኞች ግራ ተጋብተዋል። የኩባንያው ምርቶች በአሜሪካ አውሮፓና እስያ ምርመራ ይጠብቃቸዋል። ይህ ሁሉ በአንድ ሳምንት ውስጥ በፎልክስቫገን ላይ የወረደ ዱብዳ ነው ከአካባቢ ጥበቃ ባለሥልጣን መግለጫ የመጣ ይሁን፣ እንጂ ፎልክስቫገን ጠንቅቆ የሚያውቀው ባስ ሲል ደግሞ የቅሌቱ መነሾ ቀድሞ የተዘጋጀበት መሆኑ አነጋጋሪ ሆኗል። ነገሩ እንዲህ ነው። ቀውሱ የተጀመረው የአሜሪካ አካባቢ ጥበቃ ባለስልጣን ፎልክስቫገን የብክለት ምርመራን ሳይጭበረብር አይቀርም ብለው ካሳወቁ በኋላ ነው። አንድሪያስ ቤከር በዶይቼ ቬለ የኢኮኖሚ ጉዳዮች ዘጋቢ ነው። ነው በካሊፎርኒያ የሚገኝ ለትርፍ ያልተቋቋመ ድርጅት በተወሰኑ የናፍጣ መኪኖች ላይ ባካሄደው ፍተሻ ያገኘው ውጤት በቤተ ሙከራ ከተገኘው ይፋዊ ውጤት እጅግ የበለጠ ሆነ። ሁሉም መኪኖች የብክለት ፍተሻ ይደረግላቸዋል ። ፍተሻው የሚካሄደው በመንገድ ላይ ሳይሆን በቤተ ሙከራ ነው። ይህ ፍተሻ በሚካሄድበት ወቅት በሞተር መቆጣጠሪያው ክፍል የሚገኝ ሶፍትዌር ሞተሩ አነስተኛ ጋዝ እንዲለቅ ባህሪውን ይቀይሯል። ይህ በናፍጣ መኪኖች ላይ የተቀሰቀሰው ቅሌት በፎልክስ ቫገን ታሪክ ከፍተኛው ሆነ። ኩባንያውም የዩናይትድ ስቴትስ የብክለት ፍተሻን ማጭበርበሩን ለተቆጣጣሪዎች የተሳሳተ መረጃ መስጠቱን አምኗል። ኩባንያው በዚህ ቅሌት እስከ 18 ቢሊዮን ዶላር ቅጣት ይጠብቀዋል ተብሏል። በፎልክስ ቫግን መኪኖች ዘላቂ ተቀባይነት ላይ ከፍተኛ ተጽዕኖ ያሳድራል በተባለው በዚህ ቅሌት ብቻ ኩባንያው ቀደም ብሎ የሸጣቸውን ግማሽ ሚሊዮን መኪኖች ችግር አለባቸው ይመለሱ ሲል ጥሪ አስተላልፏል። የብክለት ፍተሻን የሚያጭበረብረው ሶፍትዌር የተገጠመው ግን 11 ሚሊዮን ለሚደርሱ መኪኖች ነው። ረቡ መስከረም 12 ቀን 28 ዓ ም ክቡራትና ክቡራን፣ በናፍጣ መኪኖቻችን ላይ የታየው የጥራት ደረጃ ፎልክስቫገን ከቆመለት ዓላማ ተቃራኒ ናቸው። አሁንም ለሁሉም ጥያቄዎች ምላሽ የለኝም። ነገር ግን ምን እንደተፈጠረ መነሻውን ለማጣራት እየሰራን እንገኛለን። ኩባንያውን ለ8 ዓመታት በሥራ አስፈጻሚነት የመሩት የ68 ዓመቱ ጎልማሳ ማርቲን ቪንተንኮርን ናቸው። በስምንት ዓመታት የፎልክስቫገን የሥራ አስኪያጅነት ዘመናቸው ኩባንያውን በዓለም የተሽከርካሪ ሽያጭ ከቀዳሚዎቹ ተርታ አስመድበውታል። በኩባንያው አመራሮች መካከል ተፈጥሮ በነበረው ቀውስ ከሥልጣናቸው እንዲለቁ የቀረበባቸውን ግፊት በአሸናፊነት የተወጡት ዶክተር ማርቲን ቪንተንኮርን አዲስ የሥራውን ለመፈረም በዝግጅት ላይ ነበሩ፣ ግን ዕቅዳቸው ሳይሰምር ቀርቶ በዕለተ ረቡዕ አንገታቸውን ሰበሩ፣ ይቅርታም ጠየቁ። ክቡራትና ክቡራን በመላው ዓለም በሚሊዮን የሚቆጠሩ ሰዎች በመኪኖቻችንና ቴክኒሽያኖቻችን ላይ እምነት አላቸው። ይህን እምነት በመስበራችን ከልቤ ይቅርታ ጠይቃለሁ። ደንበኞቻችንን የመንግሥት መሥሪያ ቤቶችንና አጠቃላይ ሕዝቡን ለተፈጠረው ስህተት በይፋ ይቅርታ መጠየቅ እፈልጋለሁ። ከተመሰረተ ሰባ ስምንት ዓመታትን ያስቆጠረው የፎልክስ ቫገን ኩባንያ በአሁኑ ወቅት 600 ሠራተኞች ሲኖሩት ዓመታዊ ገቢው 200 ቢሊዮን ዩሮ ወይም 224 ቢሊዮን ዶላር ነው። ባለፈው ዓመት ብቻ በ12 አይነት ምርቶቹ 10.2 ሚሊዮን መኪና በመላው ዓለም ሸጧል። አሁን ከኩባንያው የሥራ አመራር ቦርድ ጋር በደረሱበት መግባባት ከኃላፊነታቸው የተነሱት የኩባንያው ስራ አስኪያጅ ማርቲን ቪንተርኮርን የጃፓኑን ቶዮታ ዓመታዊ የምርት መጠን በመብለጥም የረጅም ጊዜ እቅዳቸውን አሳክተው ነበር። ኩባንያው እስካ ያለፈው ሰኔ ወር ድረስ ከአምስት ሚሊዮን በላይ መኪኖችን በመላው ዓለም ሸጧል። ይህም ከጃፓኑ ቶዮታ ኩባንያ በ20 ሺህ ይልቃል። ፎልክስቫገን ስኬታማ የጀርመን ኩባንያ ብቻ አይደለም፣ የጀርመናውያን የኩራት ምልክት ጭምር እንጂ። አንድሪያስ ቤከር፣ ግዙፍ ኩባንያ ነው። በመላው አውሮጳ ትልቁ የመኪና አምራች ኩባንያ ነው። በሽያጭም በያዝነው ዓመት የመጀመሪያ ውራት ከዓለም ቀዳሚው ነው። ለጀርመናውያን ደግሞ የክብር ምልክት ነው። ከሁለተኛው የዓለም ጦርነት በኋላ የጀርመናውያን ስኬት የተገለጠበት ኩባንያ ነው። ስራ የጀመሩት በጦርነት ወቅት ቢሆንም ከጦርነቱ መጠናቀቅ በኋላ ወደ ውጪ መላክ ተጀመረ። ማንኛውም ሰው እንደ አቅሙ ሊገዛው የሚችል ነበር። ብዙ ጀርመናውያን በፎልክስ ቫገን አድጓል። በርካታ ሰራተኞችም አሉት። ዋና ጽፈት ቤቱ በሚገኝበት የቮልስቡርግ ከተማ ነው ኩባንያው የተመሰረተው። በዚህ ምክንያትም ቮልስቡርግ ፎልክስቫገን ነው፣ ፎልክስቫገንም ቮልስቡርግ ነው የሚል አባባል አለ። በዚያ ብቻ ሰባ ሺህ ሰራተኞች ይሰራሉ። ስለዚህ የስሜት ብቻ ሳይሆን የገንዘብም ጭምር ቁርኝት አለ። ፎልክስቫገን በመላው ዓለም ስድስት መቶ ሺህ ሰራተኞች አሉ ያሉት ከኩባንያው ጋር የጠበቀ ግንኙነት ያላቸው በርካታ ሰዎች አሉ። እናም ብዙ ሰዎች ይህ ቀውስ ከፍተኛ ጉዳት ያስከትላል የሚል ስጋት አላቸው። አውሮፓና የእስያ ፓሲፊክ ለፎልክስቫገን ቁልፍ ገበያዎች ናቸው። የፎልክስቫገን ምርቶች 46 በመቶ በእስያና ፓሲፊክ ቀጣና 43 በመቶ ደግሞ በአውሮፓ ይሸጣሉ። ሰሜን አሜሪካ 8.7 በመቶ፣ ደቡብ አሜሪካ ደግሞ 7.8 በመቶ ድርሻ አላቸው። ኩባንያው ከቻይና የመኪና ሽያጭ የ40 በመቶ ድርሻም አለው። ፎልክስ ቫገን በርካታ ባለድርሻዎች አሉት። በአውሮፓ ትልቁ የመኪና አከፋፋይና አምራች ፖርሼ ሆልዲንግ በ50.7 በመቶ ቀዳሚው ነው። በጀርመን ሰሜን ምዕራብ የምትገኘው የሎወር ዛክሰን ግዛት 20 በመቶ፣ የኳታር ኢንቨስትመንት ባለስልጣን 17 በመቶ ድርሻ አላቸው። የፖርሼ ሆልዲንግ መስራች ቤተሰብ ኩባንያ የሆነው ፖርሼ ኃላፊነቱ የተወሰነ የግል ማህበር ባለ 2.2 በመቶ ባለድርሻ ነው። አሁን የተፈጠረው ቀውስ ተጽዕኖ በኩባንያውና በምርቶቹ ላይ ብቻ የተወሰነ አልሆነም። ከባለድርሻዎቹ መካከል ጉዳዩን ወደ ፍርድ ቤት ለመውሰድ የተዘጋጁ መኖራቸው ተሰምቷል። በአሜሪካ የገባበትን ቀውስ የተቹት የሎር ዛክሶን አገረ ገዢና በፎልክስቫገን ኩባንያ የሥራ አስፈጻሚ ቦርድ አባል የሆኑት ሽቴፋን ቤይል ጉዳዩ የገንዘብ ብቻ አይደለም ሲሉ ተናግረዋል። ሁሉም የሥራ አስፈጻሚ ኮሚቴ አባላት የጉዳዩን ስፋት ይረዳሉ። አሳሳቢው ጉዳይ በኩባንያው ላይ የደረሰው ኢኮኖሚያዊ ቀውስ ብቻ አይደለም። ቀዳሚው ነገር ተአማኒነት ማጣት። ፎልክስቫገን እያወቀ ገብቶበታል በሚባለው ቅሌት በዩናይትድ ስቴትስ ምርመራና ክሶች ይጠብቁታል። ደንበኞቹም ቢሆኑ ዝም ብለው እንደማይቀመጡ ይገመታል። ምርመራው ግን በዚህ የሚያበቃ አይመስልም። ከፎልክስቫገን ተሻግሮ ሌሎች የመኪና አምራቾችንም ጥርጣሬ ውስጥ እየከተተ ነው። የቢኤም ደብሊው መኪኖች በአውሮጳ ህብረት ከተፈቀደው በላይ 11 እጥፍ በካይ ጋዝ ወደ ከባቢ አየር እንደሚለቁ ቢልድ የተሰኘው የጀርመን ጋዜጣ ዘግቧል። የጀርመን የመጓጓዣ ሚኒስትር አሌክሳንደር ዶብሪንት በመኪና አምራቾች ላይ ጥብቅ ፍተሻ አስጀምረዋል የሞተር ተሽከርካሪዎች ፌዴራላዊ ቢሮ ምርመራ የሚያተኩረው በፎልክስቫገን መኪኖች ላይ ብቻ ሳይሆን በሌሎች አምራቾች መኪኖች ላይም ድንገተኛ ፍተሻ ያካሂዳል ቢልድ የተሰኘው የጀርመን ጋዜጣ 28 ሚሊዮን የፎልክስቫገን መኪኖች የተፈቀደውን የበካይ ጋዝ ልቀት ደረጃ ያከብሩም የሚል ዘገባ አስነብቧል ከጀርመን ስራ አስፈጻሚዎች አንደኛ የሚል ማዕረግ የተሰጣቸውና በአመት ከ15 እስከ 16 ሚሊዮን ዩሮ የከፈላቸው የነበሩት ማርቲን ቪንተንኮርን የሚያስተዳድሩት ኩባንያ ስለገባበት ቅሌት የማውቀው ነገር የለም ብለዋል። ይህ ለአንድሪያስ ቤከርም ቢሆን ያልተመለሰ ጥያቄ ነው። በመጀመሪያ ይህ አሁንም ግልጽ አይደለም። ምክንያቱም ከኃላፊነታቸው ለመልቀቅ የተገደዱት አለቃ አላደረግኩትም የማውቀውም ነገር የለም ብሏል። ኃላፊነቱ የማን ነው? ማንስ ነው እንዲያደረገው? አሁንም ግልጽ አይደለም። በዚህ መሀልም ችግሩ አለባቸው የተባሉት መኪኖች ቁጥር እየጨመረ ነው። በመጀመሪያ በዩናይትድ ስቴትስ ግማሽ ሚሊዮን መኪና ነበር የተባለው። ትንሽ ቆይቶ ፍተሻውን የሚያጭበረብር ሶፍትዌር ያላቸው መኪኖች አስራ አንድ ሚሊዮን ናቸው ተባለ። የጀርመን የመጓጓዣ ሚኒስቴር በአውሮፓ ያሉ ሌሎች መኪኖችም ፍተሻ የሚያጭበረብረው ሶፍትዌር እንዳላቸው ማስረጃ መኖሩን ተናግሯል። ስለዚህ በየዕለቱ ቁጥሩ በጣም እያደገ ነው። የጀርመን መንግስትም ይሁን የአውሮፓ ሕብረት ፎልክስቫገን የብክለት ፍተሻዎችን ማጭበርበሩን ቀደም ብለው እያወቁ እርምጃ ሳይወስዱ ቀርተዋል የሚል ዘገባ ዲቬልት የተሰኘው ጋዜጣ አስነብቧል። የጀርመኗ መራይታ መንግስት አንጌላ ሜርክል ኩባንያው ለገባበት ቀውስ አፋጣኝ መፍትሄ እንዲያበጃ አሳስበዋል። ለመሆኑ ፎልክስቫገን የገባበት ቅሌት የት ያደርሰው ይሆን? አሁንም አንድሪያስ ቤከር we have the fine that is potentially 18 billion እስከ 18 ቢሊዮን ዶላር የሚደርሰው ከባድ ቅጣት አለ። ሊቀንስም ይችላል። ነገር ግን በአክሲዮን ገበያ እስከ 30 ቢሊዮን ዩሮ የሚደርስ ኪሳራ ገጥሟቸዋል። ይህም እንደ ሁኔታው በሚቀጥሉት ሁለት ሳምንታት ሊያጋጥም ይችል ይሆናል። ከዚያ ክሶች ይኖራሉ። ምን ያህል ወጪ እንደሚያስወጣ መገመት ያዳግታል። ቀጥሎ በገበያው ሽያጭ ይቀንሳል። በተጨባጭ ያለው አሁን ኩባንያው በዚህ ዓመት ከትርፉ እስከ ሰባት ቢሊዮን ድረስ ሊያጣ ይችላል የሚለው የሚለው ግምት ነው። መዘዙ በዚህ ይቆማል አይቆምም የሚለውን ከእንግዲህ በቀጣይ እናያለን። በጀርመን የተሠራ ወይም ሜድ ኢን ጀርመኒ የጀርመናውያን የጥራትና ዓለም አቀፍ ተወዳዳሪነት መፈክር ነው። ዛሬ ግን ጀርመናውያን ሐሳብ ገብቷቸዋል። የፎልክስቫገን ቅሌት ጀርመን በዓለም አቀፍ የንግድ መድረኮች ባላት ተቀባይነት ላይ ጥላ እንዳያጠላ ፎልክስ ቫገን እንዲህ አይነት ቀውስ ውስጥ ከመግባቱ በፊት ስሙ የሕዝብ መኪና የተሰራውም፣ አነስተኛ ገቢ ላላቸው ነበር።